ከማኅበረሰብ ለማኅበረሰብ ማኅበረሰብ አድማዮቻችን ቀደም ባለው ከማኅበረሰብ ለማኅበረሰብ ክፍለ ዝግጅታችን የተወዳዳሪ ቡድኖች ቁጥርና ተሳትፎ ዓመታዊ የስፖርት ውድድሮችን በክፍለ ሀገራዊ ዝውውር የማካሄድ እሳቤና የዝግጅቱን መርሃ ግብሮች አንስተን የሕፀነኛውን ዓመታዊ እግር ኳስ ቡድን አዘጋጅ የሆነው በቪክቶሪያ ኢትዮጵያውያን ማኅበር ፕሬዚደንት ዶክተር ተስፋዬ ይግዛው ጋር ተነጋግረናል። ወደ የመቋጫ ዝግጅታችን ያመራ ነው። እንዲህ ነው የቦክሲንግ ደይን አንስተዋል። ምናልባት የእኛም አነስተኛ ድርጅቶች ያንን ቀን ቅናሽ በርካታ ይዘው መጥተው ያንን ቢያደርጉ አንድ ማለፊያ የንግድ ኦፖርቹኒቲ ነው። ቀደም ሲል አንድ ቃሁን ቁልፍ የሆነ ቃል አንስተዋል ሶሻል ሪስፖንሲቢሊቲ የሚል ያ ምን ማለት ነው ከአንድ ማህበረሰብ በተለይ ከኢትዮጵያ ማህበረሰብ ምን አይነት የሞራል ግዴታ ነው ያለው ይሄ በጎ ፈቃደኝነት የሚከናወን ቢሆንም የሞራል ግዴታ ያለን እና ማህበራዊ ሀላፊነት ሲባል በኢትዮጵያ ማህበረሰብ ዘንድ እንደምን ነው የሚገለጠው ያንንስ እንደምን ነው መወጣት የሚገባው ከተወጣን ምን ትሩፋቶች፣ ባለመወጣታችን ምን ጉዳቶች ይከሰታሉ? ወይም እስካሁን ካሉት ምሳሌዎችም እንዲሁ ነቅሰው ቢያስረዱን። አመሰግናለሁ። ካሽ ሶሻል ሪስፖንስብሊቲ ለእኛ አዲስ ኮንሰብት አይደለም። እንደ ኢትዮጵያዊ የተቸገረን ሰው መርዳት፣ ያዘነን ማጽናናት፣ የተደሰተው ጋር ደግሞ አብሮ ሄዶ መደሰት ባህላችን ነው። ሀውኤቨር ብዙ ጊዜኛ ሰውን እስፔሻሊ ፋይናንሻል በሆነ መልኩ ኮንትሪቢዩት የምናደርገው ሰው ሲቸገር ነው መንገድ ላይ ሲለምን፣ ቤተክርስቲያን በር ላይ ወይም መንገድ ላይ ሲለምን፣ ያዘነ ሰው ሀዘን ሲኖር እንጀራውንም ይዞ ገንዘብ አዋጥቶ ማገዝ ነው አብዛኛው። የእኔ አንደርስታንዲንግ ነው፣ ሜቢ አም ሮንግ። ግን መሆን ያለበት እስፔሻሊ የካምፓኒ ያላቸው ፎር ፕሮፊት የሆኑ ኦርጋናይዜሽኖች ከገቢያቸው የተወሰነውን ለማስታወቂያ እና ለሶሻል ሪስፖንሲቢሊቲ ማዋል አለባቸው። ይሄ የኮርፖሬት ዓለም ላይ ያለ ነው። ለምንድን ያንን የምናደርገው? ደንበኞቻችን ነማን ናቸው? ሁሉንም ትርፍ የእኛ አይደለም። እነኛ ደንበኞቻችን ከሌሉ አይደለም፣ ማትረፍ ቢዝነሱም የለም። ስለዚህ ዊ ሀብ ቱ ጊብ ባክ። ሁሉንም አይደለም የምንሰጠው የምንሰጠው ደግሞ ምንም ትርፍ ስለማገኝ አይደለም። ወይኒ ጊብ ባክ የእኛን ቪዚቢሊቲያችን ይጨምረዋል። የዛን ካምፓኒውን ለምሳሌ ያል ካሳውን ሬስቶራንት ቢኖረው ትርፍ ያተርፋል። ከትርፉ የተወሰነውን በማስታወቂያ መልኩ ማውጣቱ የካሳውንን እያንዳንዳችን አእምሮ ውስጥ የካሳውን ሬስቶራንት ጭንቅላታችን ውስጥ እንዲኖር ያደርገዋል። ይህ ው ሬስቶራንቱ እንደ ምሳሌ ነው ያቀረብኩት እንጂ ብዙ ኢትዮጵያውያን የተለያየ ነገር የሚያመርቱ የሚሰሩ፣ የሚያተርፉ ሰዎች አሉ። ዌር ቬሪ ሃፒ የእነሱ ማደጋቸውን ሁልጊዜ ደጋግመን የምንለው ኢትዮጵያዊ ቢዝነሶች ማደግ አለባቸው። እነሱ ሲያድጉ ሶሻል ሬስፖንሲቢሊቲያቸውን በዛው ልክ ከፍ ይላል። ያን የሶሻል ሬስፖንሲቢሊቲ የማድረግ ጥቅሙ ምንድን ነው? አንደኛ ታክስ ቤነፊት አለው። ለእኛ የሰጡትን ገንዘብ ወይ ለማስታወቂያ ያወጡትን ገንዘብ ከጠቅላላ ከአመታዊ ገቢያቸው ላይ ይቀንስላቸዋል። ሁለተኛ ቅድም እንዳልኩት ምናልባት ያደጉ ልጆች ሊኖራቸው ይችል ይሆናል። ግን የኔ ልጅ ስላደገ ወይም የኔ ልጅ ስላደገች ሌሎች ልጆች አይመለከተኝም ወይም አይበላሹ ማለት አይደለም። እያንዳንዱ ልጅ እኛ ሀገር እንደሚባለው ሕፃን ልጅን የሚያሳድገው የቪሌጅ ነው፣ የሰፈሩ ሰው፣ ሁሉም ሰው ነው። ያንም እዚህም አልቀረም። ያልቀረበት ምክንያት ምንድን ነው? የእኔ ልጅና የካሳውን ልጅ ወይዘር ዊላይክት ወርኖት እኔና ካሳሁን ብንጣላ ብንኮራረፍ፣ የተለያየ ብሔረሰብ ቢኖረ እነሱ ይገናኛሉ። እነሱ ሲገናኙ የእኔ ልጅ የምታደርገውን የካሳሁን ልጅ የምታደርገውን ኮፒ ነው የሚያደርጉት። ስለዚህ የእኔን ልጅ ብቻ ፕሮቴክት ማድረጌ እስና ጎኝቱ ሜክ ሚ ሳይፍ። የምንኖረው እኮ አብረን አንድ ቦት ላይ ነው ያለ ነው። እኩል ካልቀዘፍን በስተቀር እኔ ብቻ ይህን ስለፈጠንኩ ያንኛው ሳይድ እየሰራ አይደለም፣ አብረን መስመጣችን ነው። ከዚህ አኳያ የወደፊቱንም ካስተመር ከማሰብ አኳያ እነኚህ ካስተመሮቻችን እንዳልተው ናቸው። ለትርፍ ብቻ እንዳልቆምን። ኦፍኮርስ ቢዝነስ የቆመው ለትርፍ ነው፣ ግን ሪስፖንሲብሊቲ አለብን። ያን ሪስፖንሲብሊቲ ደግሞ መታየት ያለበት ችግር ሲኖር ብቻ አይደለም፣ እንደዚህ አይነት ኢቨንት ሲኖርም ማስታወቂያ መስራት አንደኛ ነውርም አይደለም። እኛ ማስታወቂያ ኑና ማስታወቂያ ንስራ አኮርዲንግሊ፣ በዛ ደግሞ ሳፖርት አድርጎ ነው እያልን ያለ ነው። ይሄ ደግሞ ለእኛ ብቻ አይደለም ለሌሎቹም የእግር ኳስ ክለቦች ሊኖሩ ይችላሉ። ቤተ ክርስቲያን ሊሆን ይችላል፣ መስጊድ ሊሆን ይችላል። ዋቴቨር ምንም ነገር ይሆን እዛ ላይ ቢዝነሶቻችን ኢንቮልቭ ማድረግ አለባቸው። ያን ደግሞ የሞራል ግዴታ አለባቸው። የሞራል ግዴታ ያለባቸው ያተረፉት እዛ ህዝብ ላይ ነው። ለምሳሌ አበሻ ቀሚስ የምትሸጥ ሴትዮ፣ ሌስ ቢ ኦነስት፣ ናይንቲ ናይን ፐርሰንት የሚገዛት አበሻ ነው። ስለዚህ ለአበሻው የተወሰነ ነገር መክፈል፣ የተወሰነ ነገር ማድረግ አይ ቲንክ የሞራል ሬስፖንሲቢሊቲ ነው። ምንም ይሄ እንዲናይ ማድረግ የምንችለው አይደለም። ከዛ በላይ የታክስ ቤነፊትም አለው ለዛ ድርጅት ሲሰጡ እነሱ የሚያተርፉት ይህን የሚያክል ገንዘብ ለዚህ አውጥቻለሁ፣ ያን ይቀንስላቸው። ያን በማድረጋቸው ምን ይጎዳሉ? አዶንቲንክ ምንም የሚጎዱት ነገር የላቸውም። እንዲሁም የእነሱ ቪዚቢሊቲያቸው ይጨምራል፣ በኮሚኒቲ ያላቸው ተቀባይነት ይጨምራል። ሌላው ቀደም ሲል እንዳነሱት አንዱም በዚህ አመት በቂ የሆነ የገንዘብ ድጎማ አላገኛችውም። ይህ ለምን ሆነ? ካምናው ዘንድሮ በዚህ አመት አንደኛ ብዙ ኮሚቴቲቭ ነበር የነበረው የፈንዲንግ ለምሳሌ የስቴት ገቨርንመንቱ የሚሰጠው ፈንዲንግ ነበር፣ ለዘፋኞች ለኢትዮጵያ፣ እንደ ላስት የር ያመጣንበት። በዚህ አመት ብዙ ኮምፒቴቲቭ ነበር አሉ። አምና ኮንቪንስድ እነሱ ፈንድ አንሰጣችሁም አሉ። አይፎሎዲታፕ ያው እኛ መቼም አንድ ነገር አይሆንም፣ ይሆናል ሲባል ይሆናል ከተባለ አትከራከረም አመስግናን ምትል አይሆንም ሲባል እኔ ላይ ፕሪሚየር ድረስ ሄጅ አነጋግሪያችኋለሁ እኛ ዳታ አለን የፖሊስ ዳታ አለን ራሳችን ኮሌክት ያደረግነው ዳታ አለን። በአምስት ቀን ውስጥ ከሰባት ሺህ እስከ ስምንት ሺህ ሰው መጥቶ ኢቨንቱ ላይ ተሳትፏል። ኦን ሳንዴይ የመጨረሻ ጨዋታ የነበረበት ቀን አራት ፖሊሶች ነበሩ። ፖሊሶቹ መጥተው ምንድን ያሉኝ አንድ ሺህ አምስት መቶ የሚሆኑ አንደር ትዌንቲ ፋይቭ ያንግ ፒፕል አለ ዊ አር ዎሪድ ምን እንደሚሆን አናቅም እና ሌላ ባካፕ እንጥራዋ ያሉ። ኖኖኖኖ እኔ ሁሉንም አቃችኋለሁ ወላጆቻችሁን አቃችኋለሁ ወላጆቻቸው ባይኖሩም እነኚህ ልጆች የራሳችን የማህበረሰባችን አባላት ናቸው። ምንም ችግር አይኖርም። ስለዚህ ሁለት አንድ ሺ አምስት መቶ የሚሆኑ ወጣት ልጅ ይዘን እንዴት ፈንድ ትከለክሉናላችሁ? አይ እናንተ የጻፋችሁት ማመልከቻ ምናምን በቃ ኦረዲ ከስር ባለ ሰው የተወሰነ ስለሆነ እነሱ ዲስክሪሚኔት ማድረግ የፈለጉበት፣ ዲስክሪሚኔት ማለት በዘር ምናምን ሳይሆን ሁለት የተለያዩ እኩል ማመልከቻዎች ቢኖሩ አንደኛውን ከአንደኛው የምትጥልበት ምክንያት ይኖራል። እኛን የጣሉበት ምክንያት ዊች ኢዝ ቨሪ ፋኒ የኢትዮጵያ ደይ ላይ ዘፋኙ ሲዘፍን ህዝቡ ምን ያደርጋል የሚለውን አልጻፍክም አሉኝ። ዘፋኙ ሲዘፍን ህዝቡ ወይ ቁጭ ይላል ወይም አብሮ ይጨፍራል። አይዘሮፍ ሰት ይሄን አልጻፍክም እና አም ሀፒ ቱ ሪሊዝ ኢት ለሁሉም ሰው እንዲያየው። አይ ቲንክ ምክንያት የሆነው ለእኔ እኛ እንዳደለንም። አሁንም አም ጓይንግ ቱ ቢ ቬሪ ቬሪ ቦልድ በኢትዮጵያ ኮሚኒቲ ስም፣ በጣም ብዙ የኢትዮጵያ ኮሚኒቲዎች አሉ፣ ሁላችንም እናውቀው ስለዚህ እነሱ የሚፈልጉት የኢትዮጵያ ኮሚኒቲ የትኛው ነው ነው እኔ የጠየቁኝን ነው። አሀባ የትኛው ነው የኢትዮጵያ ኮሚኒቲ? ከዚህ ከተዘርዘሩት ውስጥ የትኛው ነው አንተ የምትመራው ነው። ከሌም መራው ነው። ከሌም መራው ነው። ከሌም እኔ አብዛኞቹ ነው አላቃቸውም። እንደዛ የሚባሉትን እና አብረን እስካልቆመን ድረስ ፖለቲከኞቹንም ኮንፊውዝ ነው የምናደርጋቸው። እኔ ሄጅ የኢትዮጵያ ኮሚኒቲ ነው መራዊን የሚያክል ሌላ ሰውዬ እኔ የሰራሁትን ስራ በሚገርም ሁኔታ እኛ የሰራነውን ስራ እኔ የሰራሁት ነው ብሎ ሪፖርት ያደርጋል። ያንን ፈንድ ይጠይቃል። እኔ እኔ የሰራሁት አክቹዋል ኦውነሩ ያለው የእጅ ፈንድ ስጠይቅ ያንኛውም ሰውዬ ኦውነሩ ነው ይመጣል። እስ ቬሪ ኮንፊውዚንግ ለእነሱ ለፖለቲከኞቹ ከባድ ነው። እኔ ስም አልጠራም ምንም አለም ግን፣ ለእኛም ይሻለን፣ አብረን እንስራ። የኢትዮጵያ ቱርናመንት ላይ መሳተፍ የሚፈልጉ ማንም መሳተፍ ማለት በወረቀት ላይ በማይታይ እጅ አይደለም፣ የሚታይ እጆችን እንፈልጋለን። ክሊን ማድረግም ሁሉንም የሚሰራ ሰው ሰው ካለ ኦርጋናይዜሽን ካለ አብረን እንስራ። ምንም ችግር የለውም ፈንድ ካለ ያመልክቱ። ነው የወሰዱት እነሱ ግን ይምጡና አብረውን ይስሩ። ያን ባልሆነበት ግን ባልተጨበጠ በማይታይ ነገር ሁላችንም ፈንድ እንዳናገኝ ነው ያደርገን ስ ቨሪ ዴንጀረስ፣ ለሁላችንም አይጠቅመንም። ሌላው አንዱ በትልቅ ቦታ የሚይዘው በዚህ በየአመቱ ከሚካሄደው ኩነት ውስጥ የኢትዮጵያ ቀን ነው። የኢትዮጵያ ቀን ለብዙዎች እስትንፋስ ጭምር ነው። ያንን ይዞ ጠብቀው አቆይቶ እኛ እንደተረከብነው ሁሉ ለሌሎችም የማስተላለፍ ግዴታም ነው። የኢትዮጵያውያን እሴቶች ውስጥም አንዱ ተጠቃሽነቱ ይሄ ነው። ኢትዮጵያውያን በኢትዮጵያዊነት ላይ አይደራደሩም። በኢትዮጵያዊነት ንቁ ዘብናቸው ሁል ጊዜም ያንን ጠብቆ አቆይቶ ከፍቅር፣ ከሕብረት ና ከአንድነት ጋር ለቀጣዩ ትውልድ ማስከበሩ ና የማስተላለፉ ጉዳይ ትልቅ የሞራልም ሆነ የዜግነት ግዴታም ጭምር ነው። ይሄ ና ይሄንን ግዴታ በተለያዩ መልኮች ተሸርሽሮ ባለበት ሁኔታም ቢሆን ያንን አላይ ብሎ ወደ ማዕከላዊ አንድ የኢትዮጵያ ጥላ ስር ለመሰባሰብ ጥረት የሚያደርግና ያንንም ማዕከል ለማድረግ የሚሞክር ነው። ና ይህንን አጠንክሮ ለመሄድ ምን ተግዳሮቶች ገጥሟችኋል? ባለፉት ስኬቶች ውስጥ ምን ያህል መንፈሳችሁ ተነሳስቷል? በቀጣይነት ይህንኑ አጉልቶ ለመቀጠል ቴንካስ። ይሄ የቱርናመንቱ ትልቁ ቀን ትልቁ ፓርት ቅዳሜ የመጨረሻው ቅዳሜ በዓመቱ የመጨረሻው ቅዳሜ ላይ የምናከብረው የኢትዮጵያ ቀን ነው። የኢትዮጵያ ቀን ስናከብር አብዛኛው ሰው ለብሶ እንዲመጣ የምንፈልገው ከአሁን በፊትም ሳንናገርም ሰው ለብሶ የሚመጣው በሀገር ባህሉ አእምሮ፣ አሸብርቆ ነው። እኛ ከኢትዮጵያን የወጣ ነው፣ ግን ኢትዮጵያ ከውስጣችን አልወጣችም። መጽሐፉም እንደሚለው ኢትዮጵያዊነትን መቀየር ስለማንችል ብርዝን፣ ጉርጉርነትን ኢትዮጵያዊ ማንነትን አይቀይርም። ስለዚህ እኛ ማንነታችን እርግጥ አውስትራሊያዊ ነን። አብዛኞቻችን እዚህ የምንኖረው ሰዎች ኢትዮጵያዊነታችንን የአውስትራሊያ መልቲካልቸራሊዝም ኢትዮጵያዊነታችንን እንድንተዋ አያስገድደን። ሌሎች ሀገራት አሉ እንደ አማበረታች ነው ስ ሌሎች ሀገራት አሉ ለምሳሌ ስዚ ቁጭ ብለን ምንናገርበት ኤግዛክትሊ አይ ቲንክ እንዲያውም ምናልባት ለአድማጮቻችን አሁን ያለ ያለነው ካስሼት ነው ያለ ነው ምናልባት ኤስቢኤስ ፌዴሬሽን አደባባይ የሚገኘው ትልቁ ስቱዲዮ ውስጥ ነው። በተለይ ሜልበርን አንዱ አይኮን የሆነው ህንፃ ነው። በየትኛውም ዓለም ላይ በተለይ በዲዛይኑ እውቅ ከሚባሉ ልዩ ህንፃ ውስጥ ነው የምንገኘው። ና ስክሪኑ ስቱዲዮ ፎር ይላል። ይህንን ያክል ነገር የአውስትሬሊያ መንግስት በቢሊዮን በሚቆጠር በጀት ኤቢሲና ኤስቢኤስን ለፐብሊክ ብሮድካስተርነት አድርጎ የማካሄዱ በራሱ ይህ ሁሉ ለእኛ የተሰጠ ትልቅ ስጦታ ነው። ለዛም ውለታ መላሽ መሆንም ጭምር ነው። አይ ቲንክ እኔም አንዱም የትን ያለ ነው ብዬ የጠየቅኩት አንዳንድ ሰው ኢትዮጵያዊነቱ ምናልባት ከአውስትራሊያዊነቱ ጋር ሊጋጭበት ይችል ይሆናል። ግን በዚህ በሀገሪቱ ማልቲካልቸራሊዝም ኢትዮጵያዊንን አውስትራሊያዊም ነ ኢትዮጵያዊነታችን መጣል አያስፈልገንም። ባሉት መንግስታት በሚመጡት በሚሄዱት መንግስታት ልንከፋ ልንደሰት እንችላለን። ከዛ ግን አገር ይበልጣል። የሚመጣ ጠቅላይ ሚኒስትር የጊዜ ጉዳይ ነው። ምንም ወደድ ነው ጠላ ነውም፣ ጠቅላይ ሚኒስቴሩ ይሄዳል። ወደድ ነውም ጠላ ነው፣ ያለው መንግስት ይሄዳል። በሌላ መንግስት ይታካል፣ አገሪቱን ይማስቀጣል። ህዝባችን እርስ በራሱ እንዳይፋጅ እንዳይጎዳዳ የማድረግ የእኛ የሞራል ሪስፖንሲቢሊቲም አለብን። እኛ ያለ ነው በጣም ኮምፎርታብል የሆነ ቦታ ላይ ነው፣ ሰአት ላፊ የሌለበት ችግር የሌለበት መከራ ማናየበት ሀገር ላይ ነው። እግዚአብሔር ይመስገን ያለ ነው። ለወገኖቻችን ይሄ እንዲደርስላቸው መመኘት ወንጀል አይደለም፣ ትክክል ተገቢ ነው። መቼ ይደርሳል? ቶሎ ነገ ቢሆን ደስ ይለናል። ምናልባት ትናንትና ወዝ ኦኬ፣ ነገ ደግሞ ቢሆን ምንም ችግር የለውም። ከዚህ አኳያ ወደ ተነሳንበት ስንሄድ ኢትዮጵያዊነታችንን እንወደዋለን፣ እናከብረዋለን። በሚመጡት ሰዎች፣ አገር ውስጥ ባሉ ችግሮች፣ እዚህም ያለ ነው ሰዎች እንድንገፋፋ እንዲያው አብረን እንዳንገናኝ እንድንራራቅ የሚያደርጉ አካላት ይኖራሉ። ያለውም ሁኔታም እንደዛ ሊያደርገን ይችላል። ግን አገር አይደለም ሰውን እየበደለ ያለ በፍጹም አገር አይደለም ሰውን እየበደለ ያለው። አፍጋኒስታንም ሆነ አውስትራሊያም ያለውን የሰውን ኑሮውን ኑሮውን ያደረገው በጊዜው ያሉ ሰዎች ናቸው እንጂ አገሪቱ አይደለችም። አውስትራሊያ እንደዚህ ጥሩ ያደረጋት ጥሩ በሰላም እንድንኖር ያደረገን ያለው ሲስተሙ ያለው ሰው ነው እንጂ መሬቱ አይደለም። መሬቱ አየሩን ጥሩ ሊያደርግል ይችላል። ከኢትዮጵያ የበለጠ የተሻለ አየር የምናገኝበት አገር አይኖረንም። ስለዚህ እኛ የኢትዮጵያ ዴይ የምናከብርበት ዋነኛው ምክንያት ልጆቻችን ባህላቸውን እንዲያውቁ አብረ እንድንገናኝ የተለያየ ልብስ እንዳለን እንዲታይበት። ሰው ኢትዮጵያ ሞኖሊቲክ አይደለችም። በሃይማኖትም በቋንቋም በዘርም በመልካችን ሁሉ የተለያየ ነው። በጣም ኤዥያዎቹ የሚመስል ነጭ የሚመስል ሰውዬ ደግሞ በጣም ጥቁር ሰው ያለበት ሀገር ናት። ቁመታችን ይለያያል። ቋንቋችን ይለያያል። ምግባችንም ይለያያል። ልብሳችንም ሰው ያንን መጥቶ ሪፍሌክት እንዲያደርግ ነው እዚህ እኮ ያን ተሰጥቶናል ያንን የማድረግ መብት ነው ያለ ግን አንድም ኢትዮጵያዊነት ዋናው ትርጓሚም ያን አንድ ሰው ኢትዮጵያዊ ነኝ ሲል እነዚህን ሁሉ ውህድ ነኝ የአድያው የጋምቤላው የክትፎው የዶሮ ወጡ ሆነ የቆጭቆጨው ወይም በሶ ጭብጦው ሁሉ ጨጨብሳው የኔ ነው ብሎ የጋራ የኛ ብሎ የሚልበት እና የሁሉም ውህደት ጭምር ነው። እና ለዛም ነው አንድ ሰው አንድ በተነጣል ጎሳ ብቻ ማንነት አለኝ ብሎ ከሚል ይልቅ ኢትዮጵያዊ ነኝ ሲል ሁሉንም ይወክላል። እንደውም ትልቅ የሞራል የበላይነትና ከፍታ ላይ ነው የሚቆመው። ኦፍኮርስ ከዛ አኳያ ልጆቻችን ያንን ማወቅ አለባቸው። እዚህ ስንኖር እለት እለት የምናገኛቸው ጓደኞቻችን የምናቃቸውን ሰዎች ነው የምናቃቸው ሰዎች በእኛ በሚመስለን በስራ አጋጣሚ ሊሆን ይችላል። በመጣንበት ቦታ እነሱን ብቻ ነው ልጆቻችን ሊያገኙ የሚችሉት። ስለዚህ እነኚህ ልጆች ኢትዮጵያ ቢያድጉ ኑሮ የሚያገኙት የነበረው ቫራይቲ እንዳያገኙ እናደርጋቸዋለን። ባለማወቅ ነው እንዳይገናኙ ከከሌ ጋር እንዳትገናኙ ብለናል። ያንን ሪስትሪክትድ የሆነው ባለው የኑሮ ሁኔታ ባለው ትምህርት ቤት በሚሄዱበት ቤተ ክርስቲያን በምናምን በቃ ጓደኞቻቸው ቁጥሩ ሊሚትድ ነው። እኛ ግን እያንዳንዳችን ስናድግ ከማንኛውም ቦታ ኢትዮጵያ የመጣ ሰው ጋር አብረን ያደግ ነው። ይህንን ኦፖርቹኒቲ ልጆቻችን ሊያገኙ የሚችሉት ኢትዮጵያ ካልሄዱ በዚህ ቀን ሌሎቹ ኢቨንቶች አሉ የምናዘጋጃቸው። ሌሎቹ ኢቨንቶቹ ኤክስትሪምሊ ፎርማል ናቸው፣ ሪጅድ ናቸው። ጥቂት ቀን ነው። ይሄኛው ግን ኢትዮጵያ ዳይ በአንድ ቀን ቢሆንም ከሱ በፊትም ከሱ በኋላም ሶስት ቀንና አንድ ቀን አለ። ጠቅላላ አምስት ቀን ነው። ከዚህ አኳያ ልጆቻችን ኤክስፖዝድ እንዲሆኑ ኢትዮጵያ ጋር እዚህ ያለነው እኛ እየሰራን ያለነው እኮ ትንሽቷን ኢትዮጵያ ነው። የፖለቲካ አቋም የለንም፣ የታወቀ ነው። የሃይማኖት አቋም የለንም፣ የግል ሃይማኖት አለን። ሁላችንም ኢትዮጵያ ስለሆነ የምንወክለው ዘር የምንወክለው ጎሳ የለንም። ከዛ አኳያ እኛ ሁሉንም ሙዚቃዎች እናጫውታል። ሁሉም ሰው ደግሞ እንዲው ያምርብኛል የሚለውን ልብስ ለብሶ ቢመጣ። እኔ እንዲውም ምናልባት ይህን ኮንክሉድ ለማድረግ ሴፕቴምበር ላይ በዓል ስናከብር የኢትዮጵያን ኒው ኢየር ፉድ ስክራይ ማርታ ኤምሲ የነበረችው ምናልባት አይታ ከሆነ በጣም ብዙ ልብስ ነው ለብሳ የመጣችው። ብዙ ኢቨንት ነበሩም በጣም ብዙ። በዛ ቀን ከመቶ እስከ መቶ ሀያ ሚሊዮን ሰዎች ነበሩ መድረክ ላይ ወጡት። ግን እኔ ብዙ ኮሜንት ያገኘሁት በሷ ልብስ ነው። በቃ ኢትዮጵያ ነው ሪፍሌክት ያደረገችው። ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያለውን ማግኘት የምትችለውን እጇ ላይ ያለውን አልባሳት እሳኔ ኤክስፕሬሽን እኮ እኔ መጥቼ በጥቁርነት የዚህ ስቱዲዮ ፎር ላይ ቁጭ ብዬ ግባ ማይባል አቧራ ውስጥ የነበርኩ ሰው መጥቼ እዚህ ቁጭ ብዬ መብት ተከብሮልኝ ሌሎቹን ደግሞ እንዳይመጡ የምንከለክልበት፣ አንዳንድ ሰዎች ላያስማሙ ይችላሉ። ግን እኛ እዚህ ቁጭ ብለን ኢትዮጵያዊነትን ሰጭ ም እነሽም አይደለንም። ኢትዮጵያዊ ነኝ የሚል ዲፋይን ራሱን የሚያደርግ ሰው ፕሊስ ካም ጓደኞቻችሁን ይዛችኋቸው ነው በተቻለ መጠን ያበሻ ልብሳችሁን ቀሚሳችሁ ለብሳችሁም ልጆቹ ይጫወታሉ ከሌሎቹ ልጆች ጋር ያላቸውን የጓደኛ ቁጥር እናበዛላችኋለን። እኛ ደግሞ ተነፋፍቀናል እኮ ከእውነት እንነጋገር። በሚረባውም በማይረባውን ምክንያት እንደው ተገፋፍተን ተገፋፍተን ተራርቀናል። እስኪ እንደው ለአንድ ቀን ያችን መገፋፋቷን እንተዋትና በዛው ደግሞ ለምዶብ ሊቀር ይች ስለሚችል ኑ ነው ግብዣችን። ውል ጊዜ የምንለው እኛ ሁሉንም ነገር አዘጋጅተናል። ኦልሞስት እየጨረስን ነው ዝግጅታችንን ሰው ግን ሰው ድግስ ደግሶ መቼም ሰው መጥቶ ካልበላለት ልጁ ወልዶ ካልሳመለት ይባል ነበር። አቲንክ እዚህ ያገር ግን እሱ ደግሞ የሚቻል አይመስለኝም። የሰው ልጅ መሳማ አይቻልም። በቃ ግን እኛ ድግሱ ኑ ነው ምንለም ንስ ጉርሹ አልተከለከለም። ሻማ ሲምሰላይ ብሎ አስታወቀውን የማጠቃለያ ጥያቄውም የጥሪ መልእክት ካለ ነበር፣ በዚሁ አጠቃለውታል። በመልካም ሁኔታ ዶክተር ተስፋዬ ይግዛው የቪክቶሪያ ኢትዮጵያውያን ማህበር ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። የ29ኛው ኢትዮጵያውያን እግር ኳስ አመታዊ ውድድር ስኬታማ ሆኖ ከምናው በዘንድሮ ለመጪውም ደግሞ ጠንካራ የሆነ መሰረት ዘርግቶ እንዲያበቃ ምኞታችን ነው። በድጋሚ ምስጋናችን ይድረስ። አመሰግናለሁ። ካሳሁን እግዚአብሔር ስጥልኝ። እንደተለመደው ለምታደርጉልን ትብብር፣ ኢቨንቱ ላይ መጥታችሁ ባህላችንን እንደምትዘግቡልንና ለመላው ዓለም እንደምታሳዩልን ተስፋ አደርጋለሁ። እግዚአብሔር ስጥልኝ። አመሰግናለሁ እውነት